በባህር ዳር ከተማ ትላንት ሊካሄድ የታሰበው ሰላማዊ ሰልፍ ሰማያዊ ፓርቲ ኃላፊነት እንደሚወስድ አስቀድሞ ገልጾ ነበረም። ቢሆንም በአስተባባሪዎቹና ሌሎች አመራር አባላት ደረሰ ባለው እስርና እንግልት ላልተወሰነ ጊዜ ማራዘሙን ገልጾ ነበረ። ሆኖም ግን ህዝቡ በራሱ ጊዜ እንደወጣና በሰውና በንብረት ላይ ጉዳት መድረሱ ይታወቃል። የሰማያዊ ፓርቲ ምክትል ፕሬዚደንት አቶ ለገሰ ተፈረደኝ ስለዚሁ የመንግስት እርምጃ ተከታዩን ብለዋል። ፓርቲያችን በሀገሪቷ ያሉትን ቀውስ በስፋት በአባላች በኩል መረጃ እየተቀበለ እየተከታተለ ነው። ነገር ግን በሁሉም ቦታ ላይ ስፋት ያለው ትርምስና ቀውስ እንዲሁም ሰው መግደል ስላለ በአሁኑ ሰዓት ከቁጥጥር ውጭ እየሄደ ነው። በተለይ ከቅዳሜና እሁድ የተካሄዱት ሰላማዊ ሰልፎች በሙሉ ያው በጠመንጃ አፈቡዝ ነበር ምላሻቸው፣ በድብድብ የተጠናቀቁ ናቸው። እንዲሁም ዛሬም ቀጥለዋል ዛሬም በተለያዩ ቦታዎች ቀጥለዋል። መቁሰል አለ። መከላከያ ደግሞ በየቤቱ እየዞረ በአንዳንድ ቦታዎች ላይ አሰሳ እያደረገ ነው። በዚህ መካከልም ተቃውሞዎች በስፋት ይደመጣሉ። ለተቃውሞዎቹ የሚሰጠው መልስ አሁንም በጠመንጃ ኃይል ማስገበር ነው። እንግዲህ መቶ ፐርሰንት ህዝብ መርጦኛል የሚል መንግስት አንድ አመት እንኳን ባላስተዳደረበት ጊዜ ላይ ይሄ ሁሉ ሀገር ላይ በተለይ ኦሮሚያና አማራ ክልል ይሄ ሁሉ ትርምስ መነሳቱ እጅግ እጅግ ከባድ ነው። ስለዚህም መንግስት አሁን ህዝብን ያስተዳድራል ማለት በጣም ያስቸግራል። እንደውም ወደ መቆጣጠርና ሀይል ወደ ማብዛት ወደ ፋሽስታዊ ስርዓት ሄደ ብዬ ነው እኔ የምደመድመው። ምክንያቱም በተለያዩ ቦታዎች ላይ ብዙ ሰው እየሞተ ነው። እሺ አሁን በኦሮሚያም ከሰላሳ ሰው በላይ በአማራም በሰላሳ ሰው በላይ በእነዚህ ሁለትና ሶስት ቀኖች ተገሏል። የቆሰሉትና የታሰሩትን ሳልጨምር ማለት ነው። ብዙ አባላቶቻችን ደግሞ በተለያየ ቦታ በስርዓትና በግርፋት ላይ ናቸው። ስለዚህም አሁን ያለው መንግስት አገር ማስተዳደርም መምራትም እንዳልቻለ ይሄ ከበቂ በላይ ማመላከቻ ነው። የወቅቱ የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ በበኩላቸው እንግዲህ ማለት ጠቅለል ያለው አስተያየት ነው መስጠት የሚችለው በአጭሩ ይሄ ለአመታት ባለፈ ሀያ አመት በላይ አመታት በላይ መንግስት ህዝብን ያዳምጥ በህግና ስርዓት ይህንን ሀገር ያስተዳደር ህገ መንግስቱ ይከበር፣ የህግ በላይነት ይኑር በዚህ ሀገር እያልን ህዝባችንን ይዘን ስንጮ የነበርነው ጉዳይ ይኸው ታቲያጡ ተጠራቅሞ ተጠራቅሞ እንግዲህ ለዚህ አሁን ኖ ፈንድቶ ለቁጥጥር አስቸጋሪ የሆነበት ደረጃ መድረሱን ነው በእኛ ግምገማ እና ለዚህም የመንግስት ሪያክሽን በጣም የሚያሳፍርም የሚያሳዝንም ነው እና ዜጎች በመሰላቸው መንገድ በተደራጀ መልክም ይሁን ተናዶ፣ ዝም ብሎ እንደተነካ ንብ በመውጣትም ብሶቱን ሊገልጽ ይችላል። ነገር ግን ይሄንን ተኩሶ ለመግደል ኖ የሚያልም ሰራዊትን አሰማርቶ ይህን ያህል ጉዳት ማድረስ ከአንድ ሕግ አከብራለሁ ከሚል መንግስት የሚጠበቅ እንዳይደለ በእጅጉ እንዳፈርንበት ነው በፖለቲካ ሂደት ውስጥ እንደ መቆየታችን እና ይህንን ነው የምችለው። የመኢአድ ፕሬዚዳንት ቃለ ምልልስ ሊሰጡን ቃል ቢገቡልንም በኔትወርክ ችግር ምክንያት ልናገኛቸው አልቻልንም። ለዶቼ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። ke adis apa